የባለ ብዙ ቀለም ሀሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ። የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። የሰኔ 15 2013 ጋቢና ቪኦኤ ጀመረ። ትናንት ሀገራዊ ምርጫ ባከናወነችው ኢትዮጵያ የድምፅ ቆጠራ እየተከናወነ ይገኛል። በአንዳንድ ክልሎች ስላለው ሂደት ከዘጋቢዎቻችን ቆየት ብለን እንሰማለን። ቆሻሻ እስካለ ድረስ 24 ሰዓት ሙሉ መሥራት የሚችል ዓመቱን ሙሉ መሥራት የሚችል ኃይል ማመንጫ ነው አራት ሰዓት ቆሻሻ፣ ደግሞ ሰው ካለ ቆሻሻ አለ። ከምርጫ ወጣ ባለዘገባችን ከቆሻሻ ኃይል በማመንጨት ላይ ስለሚገኘው አንድ ተቋም እንነግራችኋለን። ቀደም ብለን ሰማናቸው የካምብሪጅ ኢንዱስትሪ ኃላፊ ሳሙኤል አለማየሁ ናቸው እንግዳችን ናቸው። መሰናዶውን ሀብታሙ ስዩ መመራለው፣ ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያካውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆያ አመሰግናለሁ ሀብታሙ። በቅድሚያ የምርጫ ዜና። በትላንትናው ዕለት የተካሄደው ስድስተኛው ሀገራዊ ምርጫ ድምጽ የመስጠት ሂደት የተጠናቀቀባቸው አካባቢዎች ውጤቱ ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሌሊት በሰጠው መግለጫ ባስታወቀው መሰረት ቆጠራው በተጠናቀቀባቸው አካባቢዎች በዛሬ ዕለት ውጤቱ ይፋ መደረግ ተጀምሯል። ትላንት ሰኞ ሰኔ 14 2013 ዓ.ም የተካሄደውን እስከ ምሽቱ ሶስት ሰዓት ድምጽ ሲሰጥበት የዋለበትን ምርጫ ሂደት ማጠናቀቂያ ተከትሎ እኩለ ሌሊት አቅራቢያ አምስቱ የቦርድ አባላት የጋራ መግለጫ የሰጡ ሲሆን የቦርዱ ሰብሳቢ ወይዘሮት ብርቱካን ሚደቅሳ አብዛኛው የድምጽ አሰጣጥ ሂደቱ በዕለቱ መጠናቀቁን ገልጸዋል። በሲዳማ፣ ጋምቤላና ቤኒሻን ሲሆን ጉልጉምዝ ግን የድምፅ መስጫ ወረቀት እጥረት መፈጠሩን ጠቁመው የድምፅ መስጫ ወረቀት እጥረት ባጋጠመባቸው አንዳንድ ምርጫ ጣቢያዎች የድምፅ መስጫ ወረቀት ስርጭቱ እንደገና ተደርጎ በዛሬ ዕለት የድምፅ መስጠት ሂደቱ እንደሚቀጥል ገልጸዋል። አያይዘውም በድምፅ አሰጣጥ ሂደቱ ላይ ይህ ነው የሚባል የጎላ የጸጥታ ችግር አለመከሰቱን ተናግረው በአማራ ክልል አንዳንድ የምርጫ ጣቢያዎች ከተከሰተው መጠነኛ ችግር ውጭ ምርጫው ሰላማዊ ሆኖ ተጠናቋል ብለዋል። በአማራና በደቡብ ክልሎች በሚገኙ ወኪሎቻቸው ላይ ከቦታ ቦታ መንቀሳቀስ እንዳልቻሉ እንዲሁም የድብደባና ባጅ የመቀማት ወንጀል እየተፈጸመ ስለመሆኑ ተቃዋሚ ፓርቲዎች አቤቱታ ማቅረባቸውንም ተናግረዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከገዥ ፓርቲ ውጭ ከሁሉም ፓርቲዎች አቤቱታ አስተናግደናል ያሉ ሲሆን በተለይ በአማራና በደቡብ ክልሎች ችግሩ የጎላ መሆኑን ጠቅሰው ማስተካከያ እንዲደረግ ማሳሰባቸውንም ተናግ ተናግረዋል። በአዲስ አበባ በሚገኙ ዘጠኝ የምርጫ ጣቢያዎች ላይ አስፈጻሚዎች ባለመገኘታቸው ጣቢያው ዘግይቶ መከፈቱንም የገለጹ ሲሆን ከዚህ ውጭ በሁሉም ስፍራ ምርጫው በሰላማዊ መንገድ ተከናውኗል ብለዋል። በኦሮሚያ ክልል በስጋት ምክንያት ምስራቅ ሐረርጌ ዞን አንድ ምርጫ ጣቢያ አለመከፋቱን እንዲሁም ምዕራብ ሸዋ ዞን ሁለት የምርጫ ጣቢያዎች በተከሰተ ችግር መዘጋታቸውንም ጠቁመዋል። ወይዘሪት ብርቱካን ሚደቅሳ በዛሬው ዕለትም ከጠዋቱ አምስት ሰዓት ጀምሮ ድምጽ የሚሰጥባቸው ቦታዎች መኖራቸውን አስታውቀዋል። ወደ ኮቪድ ወሬዎች ስናመራ በሺዎች የሚቆጠሩ የጃፓን ኩባንያዎች በስራ ቦታቸው ላይ ለሰራተኞቻቸውና ለቤተሰቦቻቸው የሚሰጥ የክትባት መርሃ ግብር ትላንት ሰኞ ጀምረዋል። አንዳንድ ኩባንያዎች የጃፓን መንግስት በክትባት አሰጣጥ ሂደቱና ዘመቻው ላይ መዘግየት አሳይቷል በሚል ወቅሰውታል። ቶዮታና ሰንቶሬ የተሰኙት ኩባንያዎች ሰራተኞቻቸው በስራ ቦታ እንዲከተቡ የሚያደርገውን ዘመቻ ከተቀላቀሉ ኩባንያዎች ውስጥ ናቸው። በሌላ በኩል በቶኪዮ የሚካሄደው ኦሎምፒክ ከመከፈቱ በፊት በሺዎች የሚቆጠሩ ሰዎች ክትባት ለመውሰድ በመጠባበቅ ላይ ናቸው። የኦሎምፒክ አዘጋጆች ደግሞ በኮቪድ ምክንያት የታዳሚዎች ቁጥር በግማሽ እንደሚቀንስ አስታውቀዋል። ይህ በእንዲህ እንዳለ በቶኪዮ ኦሎምፒክ ለመወዳደር ወደ ጃፓን የተጓዘ አንድ ዩጋንዳዊ አትሌት በተደረገለት ምርመራ ኮሮና ቫይረስ ስለተገኘበት ወደ ለይቶ ማቆያ አስገብተውታል። ዩጋንዳውያኑ አትሌቶች ከ ከሀገራቸው ሲነሱ ሙሉ ለሙሉ የኮቪድ መከላከያ ተከትበው እና ከቫይረሱም ነጻ እንደነበሩ የተገለጸ ሲሆን ጃፓን ሲገቡ በተደረገላቸው ምርመራ የተቀሩት ስምንት ዩጋንዳውያን አትሌቶች ከቫይረሱ ነጻ እንደሆኑ ተገልጿል። በሌላ ዜና ዩናይትድ ስቴትስ ለታይዋን ሁለት ነጥብ አምስት ሚሊየን ክትባቶች መላኳ ተዘግቧል። ቀደም ሲል ዩናይትድ ስቴትስ ልትልክላት ቃል የገባችው ሰባት መቶ ሀምሳ ሺህ ክትባት እንደነበረም ተጠቁሟል። የታይዋን ፕሬዚዳንት ይህ ቃል ከተገ ገባው በመጠኑ የገዘፈ ቁጥር ያለው የክትባት ስጦታ ልብ የሚነካ ወዳጅነት መግለጫ ነው ብለውታል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስተዳደራቸው በዓለም ዙሪያ ሰማኒያ ሚሊየን ክትባቶችን ለተለያዩ ሀገሮች እንደሚያከፋፍል አስታውቀዋል። ዩናይትድ ስቴትስ በቀጣዮቹ ሁለት ዓመታት ውስጥ አንድ መቶ ለሚሆኑ የዓለም አካባቢዎች አምስት መቶ ሚሊየን ክትባት በእርዳታ ልትሰጥ ቃል ገብታለች። የአፍሪካ ሀገሮችን ጨምሮ ዘጠና ሁለት ለሚሆኑ ሀገሮች በዚህ በአውሮፓ 2021 ዓ.ም 200 ሚሊየን በሚቀጥለው 2022 ደግሞ 300 ሚሊየን ክትባቶች እንደሚልክ የባይደን አስተዳደር አስታውቋል። በዩናይትድ ስቴትስ የጆን ሆፕኪንስ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ወቅት ከአሜሪካ ህዝብ 45 ከመቶ የሚሆነው ሙሉ ለሙሉ ተከትቧል። በአንጻሩ ከ1.3 ቢሊየን በላይ ህዝብ ባላት በህንድ እስካሁን የተከተበው 3 ከመቶ ገደማ መሆኑን መረጃው አክሎ ያሳያል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽ፣ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 202276 6379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ትናንት ለስድስተኛ ጊዜ የሀገራዊ ምርጫ ባከናወነችው ኢትዮጵያ የድምፅ ቆጠራ ሂደት ተጀምሯል። በርካታ የምርጫ ጣቢያዎች ባሉባቸው የአማራና ኦሮሚያ ክልሎች ያለውን ሂደት ለማወቅ በማሰብ አመሻሹን ለዘጋቢዎቻችን ደውዬ ነበረ። አስቀድሜ ከአስቴር ምስጋናው ጋር አጭር ቆይታ አድርግ ያለው። አስቴር በአማራ ክልል መዲና ባህር ዳር ትገኛለች። ያው ቀደም ብለን እንደገለጽከው ትላንት ስድስተኛው ሀገራዊ ምርጫ ተካሂዷል። ማምሻውን ነው የድምፅ አሰጣጥ ሂደቱ የተጠናቀቀው። ሌሊቱም በሙሉ እንዲሁ ቆጠራ ነው በየጣቢያዎቹ የነበረው። ተዘዋውሬ እንደተመለከትኩት ዛሬ ጠዋት በበርካታ ጣቢያዎች ላይ የድምፅ ቆጠራ ውጤቱ ተጠናቁ ይፋ እየሆነ ነው። ብዛት ያላቸው ሰዎች በየጣቢያው ተሰብስበው ውጤት እየተመለከቱ እያዩ አይቻለሁ። ስሜታቸውንም እንዲሁ ተረድቻለሁ። እንግዲህ አዲስ ነገር የሚጠበቅ ሲሆን የሰዎቹ ስ ት በዛ ልክ እንደሚሆነው ልክ ዛሬ ጠዋት ያየኋቸው ሰዎች በሙሉ ውጤት ለማየት የምርጫ ጣቢያ አካባቢ ተሰብስበው ውጤት ሲመለከቱ ተመልክቻለሁ። አንድ ግን ፋሲሉ አካባቢ የሚገኝ የምርጫ ጣቢያ ላይ እስከ ረፋዱ ድረስ የምርጫ ቆጠራ ሂደቱ አልተጠናቀቀም ነበር። ከዛ ውጭ ያለው ሰላማዊ ሁኔታ፣ ከተማዋ ሙሉ ለሙሉ ወደ ቀደመ እንቅስቃሴዋ ተመልሳለች። የንግድ ተቋማት ሁሉ ተከፍተዋል። ትናንትና እንደሚታወቀው ዝግ ስለነበረ ብዙ እንቅስቃሴ አልነበረ አይፈጠርም ዛሬ ግን ሙሉ ለሙሉ ወደ ስራ የሚሄደውም ወደ ስራ ወደ ንግድ የሚሄደውም ወደ ንግድ እየተንቀሳቀሱ ነው ያሉበት። ሰላም ደግሞ በከተማው በቃ የምርጫ ሂደቱን ተከትሎ የተፈጠረ ምንም አዲስ ነገር የለም። አስቴር፣ እንደምታውቂው ባህር ዳር በሀገሪቱ ከሚገኙት ስፋት ያላቸው ክልሎች መካከል አንዱ የሆነው የአማራ ክልል መናገሻ ከተማ ናት። በክልሉ ውስጥ ያለው ፉክክር የጋለ እንደሚሆን ይጠበቃል። መራጮችና ተመራጮች የምርጫውን ውጤት በጸጋ ለመቀበል ሂደቱን በሰላም ለማጠናቀ ያላቸው ፍላጎት ምን ይመስላል? እንደው ዞር ዞር ብለሽ ስትገመግሚው ስታዩ ትናንትና የተፎካካሪ ፓርቲውም ሆነ የገዢው ፓርቲ ተወዳዳሪዎች ያስተላለፉት መልእክት ነበረ። የሁለቱም ፓርቲ ትልልቅ አመራሮች ምርጫውን በጸጋ ለመቀበል ዝግጁ መሆናቸውን እና እንዲሁም ደግሞ ደጋፊዎቻቸውንም እንዲሁ ውጤቱ ምን የሚሆን ምን በጸጋ ለመቀበል መልእክት ሲያስተላልፉ ነበር እና ያ ይመስለኛል ዛሬ በከተማው ላይ ምንም አይነት ነገር የለም። ውጤቱን አይቶ የተናደደም ፊቱ የጠቆረም ሰው በብዛት እኔ አላየሁም እና ምናልባት የተፎካካሪ ፓርቲዎቹ ከፍተኛ አመራር ች የሰጡት መልእክት ነው ብዬ አስባለሁ። በትላንትናው ዘገባ የባህር ዳር ከተማ አስተዳደር ምክትል ተቀዳሚ ከንቲባ ዶክተር ደረሳሉና የአማራ ብሔራዊ ንቅናቄ አብን የቀድሞው ሊቀመንበር ዶክተር ደሳለኝ ጫኔ እንግዲህ የምርጫውን ውጤት በጸጋ ለመቀበል ዝግጁ መሆናቸውን እና እንዲሁም ደግሞ ለደጋፊዎቻቸው ደግሞ መልእክት ማስተላለፋቸው ይታወሳል። እንግዲህ ያንን ተከትሎ ይመስለኛል ዛሬ በባህር ዳር ከተማ ላይ የተለየ ነገር አልታየም። አስቴር ምስጋናው የአሜሪካ ድምፅ የባህር ዳር ዘጋቢ፣ ለምታደርሽን መረጃዎች በጣም አመስጋኞች ነን። መልካም የስራ ቀን ይሁንልሽ። መልካም ጊዜ። እኔም አመሰግናለሁ ሀብታሙ። መልካም ምሽት። አድማጮቻችን በትናንትናው ዕለት ኢትዮጵያ ሀገራዊ ምርጫ እንዳከናወነች ይታወቃል። በተለያዩ የሀገሪቱ ክፍሎች የሚገኙ ዘጋቢዎች አዳዲስ መረጃዎችን እያደረሱን ይገኛሉ። ቀደም ብለን አስቴር ምስጋናውን ከባህር ዳር ሰምተናል። አሁን ደግሞ የአምበውና የምዕራብ ኦሮሚያ አካባቢ ዘጋቢያችን ናኮር መልካ መስመር ላይ ይገኛል። ናኮር እንደምን ውላል? ሰላም ነው። ይመስገነው ደና ነኝ። በማግስቱ ያለው የምርጫ ሂደት ድባብ ምን ይመስላል? በአጠቃላይ እስቲ ጠቅለል አድርገን ገረን በጣም አመሰግናለሁ ሀብትሽ በትናንትናው ዕለት ከምሽቱ አስራ ሁለት ሰዓት ጀምሮ በአምቦ ከተማ በተለያዩ የምርጫ ጣቢያዎች በመዘዋወር የምርጫ ውጤቱ ተለጥፎ እንደሆነ ለማረጋገጥ ሙከራ አድርገናል። ከዚህ መካከልም በዜሮ ሁለት በዜሮ ሶስት በዜሮ አራት እንዲሁም በተለምዶ ድሮ ዜሮ ስድስት በሚባል አካባቢ እንደዛው ቅኝት አድርጌ ነበረ። በቅኝቴ አንድን ቦታ ላይ የምርጫ ውጤት አልተለጠፈም። በተቃራኒው በአንድ የገጠር ቀበሌ ውስጥ በአምቦ አንድ ስር በሚገኝ በአምቦ አንድ የምርጫ ክልል ስር ማለት ነው በዮ ሰቃሪ በ የሚባል ቀበሌ ላይ ግን የመራጮች ድምጽ ውጤት ከረፋዱ ስድስት ሰዓት ላይ ተለጠፎ አግኝተናል። ትናንትና ምርጫቸውን ከአስራ ሁለት ሰዓት ከሌሊቱ ጀምሮ እስከ ረፋዱ አራት ሰዓት ተኩል ገደማ እንዳከናውነው እንደጨረሱ ነው የምርጫው አስተባባሪ ተገኝተው በቦታው የነገሩ ማለት ነው። ሰዎች ሁሉ መጥተው ወደ ቤታቸው መሄዳቸውንና ካለው የጸጥታ ስጋት አንጻር ምርጫው ቶሎ እንዲከናወን መደረጉንም እንደዛው ነግረውናል። በትናንትና ሁለት ማለት ነው። በአምቦ ከተማ ግን በአንድም ስፍራ ላይ የምርጫ ውጤት ተለጥፎ አላየሁኝም። ቢያንስ ከአራት እስከ አምስት በሚገኙ የምርጫ ጣቢያዎች ተዘዋውሬ ምልከታ አግኝ አድርጌያለሁ። በዚህ ጠዋት ማለት ነው የምርጫ አስተባባሪዎቹን ስንጠይቃቸው አንዳንድ ቦታ ላይ ውጤቱ ተለጥፎዋል ይሉናል። ሄደን ስላይ ደግሞ ውጤቱን አናገኝም። አንዳንድ ቦታ ላይ ደግሞ ውጤቱ በጸጥታ ስጋት ማለትም በአምቦ ሳይሆን በምዕራብ ሸዋ አንዳንድ ወረዳዎች ውስጥ በነበረው የጸጥታ ችግር እዚህም ተመሳሳይ ነገር ሊፈጠር የሚችልበት ሁኔታ ይኖራል ተብሎ ስለተሰጋ ውጤቱ እንዳልተለጠፈ አንድ ስማቸው መጥቀስ ያልፈለጉ የምርጫ ቦርድ የአካባቢው አስተባባሪ ተናግረዋል ማለት ነው። በትናንትና እለት በምርጫው ሂደት መካከል በተፈጠረው ችግር ታጣቂዎች በተኮሱት ጥይት የሶስት ሰዎች ህይወት አልፏል። አንዱ የመንግስት ባለስልጣን የወረዳው ሲሆን፣ ሁለተኛው የአካባቢው ታጣቂ ወይም የመንግስት ታጣቂ ሚሊሻ የምንለው እንዲሁ፣ ሌላኛው ደግሞ የኦሮሚያ ፖሊስ መሆኑን በምርጫው አስተባባሪ እንዲሁ እዚህ አካባቢ ያሉ አስተባባሪ ነግረውናል ማለት ነው። ትናንት ማምሻውንም በድሬንጭኒ በሚባል ወረዳ ለጊዜው ስሙን ያለዩት ቀበሌ ውስጥ እንዲሁ የሁለት ሰዎች ሕይወት አልፏል። አንዱ የአምቡላንስ ሹፌር መሆኑንና ሌላኛው ደግሞ የጸጥታ አባል መሆኑን ነው የነገሩን። ለጊዜው በግልጽ ለይተው አልነገሩንም። እኚህ ስማቸውን ሊጠቅሱ ያልፈለጉ የአካባቢው የምርጫ ቦርድ አስተባባሪ ማለት ነው ላይ በአምቦ አካባቢ የሚገኘው ግን በጣም ሰላማዊ ሁኔታ ነው። ትናንትና ትራንስፖርት ቀኑ ሙሉ አልነበረም። በአምቦ ከተማ በብዛት የሚንቀሳቀሱት ባጃጆች ናቸው። እንዲሁም ደግሞ የግልና የህዝብ ማመላለሻ አነስተኛ አውቶቡሶች አሉ። ዛሬ በስፋት ወጥተው እንቅስቃሴ ላይ ናቸው። ትናንት ተዘግተው የነበሩ አገልግሎቶችም እንዲሁ ተጀምረዋል። የመንግስት መስሪያ ቤቶችም እንዲሁ ተከፍተዋል። በተለያዩ ቦታዎች ተዘዋውሬ ባየሁት ሁኔታ ህብረተሰቡ እንቅስቃሴውን ቀጥሏል። እስካሁን አዲስ ነገር የለም። ማለትም ልክ እንደ እሁድ እንደ ቅዳሜ እንደነበረው ዛሬ ማክሰኞ ላይም ከምርጫው በኋላ ማለት ነው ተመሳሳይ ሁኔታ፣ ተመሳሳይ እንቅስቃሴ እየታየ ነው የሚገኘው እና በሌሎች ከተሞች ያለውን ሁኔታ በዛሬ ለት አላጣራውኝም። የአምቦ ሁኔታ ግን ይሄንን ይመስላል። አዳዲስ መረጃዎች ካሉ ደግሞ እንዲሁ በሚቀጥለው ዘገባዎቻችን እያካተትን እንሄዳለን ማለት ነው። ናኮር እንግዲህ እንደምታውቀው የምዕራብ ኦሮሚያ ስፍራዎች ሞላ ጎደል ውጥረት የሰነበተባቸው ስፍራዎች ናቸው። የምርጫን ውጤት በጸጋ በመቀበል ረገድ ያላቸው ፍላጎት ምን ያክል ነው? እኔ ካለውበት ቦታ ልጀምርል። በምዕራብ ሸዋ አስራ አራት የምርጫ ክልሎች አሉ። ከአንድ ሺ ሁለት መቶ በላይ የምርጫ ጣቢያዎች እንዳሉ የምርጫው ስራ አስኪያጅ እዚያ አካባቢ ያሉት ማለት ነው ተናግረዋል። በሚያስገርም ሁኔታ እዚህ አካባቢ የተወዳደሩት ሶስት ፓርቲዎች ናቸው። ግን ከሶስት ፓርቲዎች መካከል ብልጽግና በአብዛኛው ቦታው ላይ ነው የሚወዳደረው። ነጻነት እና እኩልነት የሚባል ፓርቲ አለ፣ በወልመራ የምርጫ ክልል አካባቢ የሚወዳደር። ሌላኛው ደግሞ የኦሮሞ ነጻነት ንቅናቄ የሚባል ፓርቲ አለ። እነዚህ ሶስት እጩ ብቻ ነው ያቀረቡት። በአብዛኛው ግን ከፍተኛውን ቁጥር ያቀረበው የብልጽግና ፓርቲ ነው። በብዙም ቦታ ተዘዋውረን ያየነው ቦታ ላይ የብልጽግና ፓርቲ ብቻውን ሲወዳደር ነው ያገኘ ነው። ስለዚህ ቀድሞ የተገመተ ይመስላል ብቻ ውጤቱም አሁን መግለጽ ስለማይቻል እንጂ ህብረተሰቡም ያንን አውቋን ለዛም ነው የሚመረጠው መንግስት እዚህ አካባቢ ላይ ሰላምን ማረጋጋት፣ የኑሮ ውድነቱን ማሻሻል፣ ለወጣቶች ስራ አጥነት መስራት አለበት የሚሉትን ምክር ሀሳቦች ለመንግስት ሲያቀርቡ የነበሩት ማለት ነው። ስለዚህ ያለው ውጥረት እንዳለ ቀጥሏል። የተለየ ነገር የለም። ውጥረቱ ግን በግልጽ ወጥቶ የሚታይ አይደለም። ያንን ማረጋገጥ የምችለው ወደ ገጠሩ የህብረተሰብ ክፍል ስትወርድ በአካባቢው የመንግስት ወታደሮችና የሸማቂዎቹም ታጣቂዎች እዛ አካባቢ በመንቀሳቀሳቸው ማለት ነው። ውጥረቱ እንዳለ ለማየት፣ ለማስተዋል ይቻላል ማለት ነው። በስልክም ማረጋገጥ የቻልኩት ያንን ነው። ከተማዎች ላይ ግን ያ የጎላ ችግር ብዙም አይታየም። ናኮር መልካ፣ የአምቦ ዙሪያና የምዕራብ ኦሮሚያ ዘጋቢያችን በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልህ። መልካም ምሽት። አመሰግናለሁ ሀብተሽ። መልካም ቀን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፉ ወጣቶችን የሚመለከት መርሃ ግብርም ነው። ከምርጫ መረጃዎች ወጣ ስንል አንድ የቴክኖሎጂ ተቋም እናገኛለን። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጴ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ ወደ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ እውቅናን ከሰሞኑ አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁን በስልክ መስመር አግኝቻችኋለሁ። ስለ ራሳቸውና ስለ ተቋሙ በጥቂቱ ቀድሞ ይነግሩናል። በጣም ጥሩ። ይህንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦች ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ የተማርኩት በኢንጂነሪንግ ዲግሪ፣ ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞም ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ ስታርታፖችን ሳረግ መጀመሪያ ወደ አፍሪካን ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ አስራ ሁለት አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው ቆሻሻው በብዛት ይሰበሰብና ና አውት ኦፍ ሳይት አውት ኦፍ ማይንድ ወይም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከእርሰ ምድሩን እየጎዱ እንደሆኑ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦች ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ሀይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረቢን ቆሻሻ ሀይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል። እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ሀይል መቀየር የተመኛችሁት የዚህ ዋነኛ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒውብል ኤነርጂ ወይም ታዳሽ ሀይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሌመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ፣ ንፋስ ከሌለ የማያመነጭበት ጊዜ ያለው፣ ፀሐይ፣ የፀሐይ ብርሃን ከሌለ ወይም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም፣ ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ሀይል የምንጠቀመው መሀል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ሀይል የምንጠቀምባቸው በብዛት አሁን አቨሬጅ ሰባት መቶ ኪሎ ሜትር ርቀው ነው ያሉት። ሶላሮቹም ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው። ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ሀይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ ሀያ አራት ሰዓት ሙሉ መስራት የሚችል አመቱም ሙሉ መስራት የሚችል ሀይል ማመንጫ ነው። ሀያ አራት ሰዓት። ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ ሀያ አራት ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው ለዛም ነው በጣም የገፋንበት ምን አይነት ስራዎችን ሰራችሁ በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ በጣም ጥሩ ፕሮጀክቱን የፕላኒንግ ስቴጁ ወደ ሁለት ዓመት ተኩል በላይ ፈጀብን ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው ባለፉት አስራ ሁለት ወራቶቹ ፋሲሊቲው አሁን ይሄ የረቢ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብ ነው። ባለፉት አስራ ሁለት ወራቶች ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ ዘጠና ፐርሰንት በላይ ነው። ከተሰበሰበውም ቆሻሻ መቶ ዘጠና አንድ ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከሀያ ፐርሰንት በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው። ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው ለወደፊቱ ልሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ ትክክል ነው በጣም አስደስቶ ሆናል እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎችን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሊፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ኪንሻሳ ላይ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ፋፋው ራይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል? በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ መቶ አስራ ስድስት ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዚው የምንፈልገው። ይሄ ፋሲልቲ በመኖሩ አሁን እንዳልኩ ባለፈው ዓመት ብቻ አምስት መቶ ሰላሳ ሚሊዮን ኪሎ ግራም አይከማችም ነበረ። መሬት ላይ የቆፈርን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ለአንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዝን ሀንድረድ ሚተር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ አራት መቶ በላይ ፕላንቶች ዩሮፕያን ሀገሮች ላይ ነው በብዛት። አሁን ቻይናን ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም በጣም ደስተኞች። እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየው በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት፣ ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ በአጭሩ ቢደግሉን። አካሙ በጣም በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እመቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሻል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ሀይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል እነሱን እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚክ ፎረም ላይ የመጡት የወደፊት ታዳሽ ሀይልና ሰስቴናብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደረግባቸውን ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው፣ አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው አድማጮቻችን አብራችን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ዝይመሰን በመስተንግዶው ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ተናደሩ